The Voice of America. የቤኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻዴሌ ሐሰን ክልሉ ውስጥ ያሉ ታጣቂዎች መሳሪያ እንዲፈቱ ያሳስቡበት ቀነ ገደብ ቢጠናቀቅም እጅ የሰጠ የለም ሲሉ የክልሉ ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ አሳውቀዋል። የጽህፈት ቤቱ ኃላፊ አቶ መለስ በየነ አሁንም በሩ ክፍት ስለሆነ ማንኛውም ታጥቆ የሚንቀሳቀስ ኃይል ለመንግስት እጅ ሊሰጥ ይችላል ብለዋል። በሰላማዊ ሰዎች ላይ ጥቃት ለመፈፀም ሲንቀሳቀሱ የነበሩ 23 ታጣቂዎች ዛሬ በመተክል ዳንጉር ወረዳ ተደምስሰዋል ሲሉ ኃላፊው ገልጸዋል። ናኮር መልካ ዝርዝር ዘገባለው። መተከል ዞን ውስጥ የሚንቀሳቀሱ ታጣቂዎች ከጥፋት አድራጎት እንዲታቀቡና በአጭር ቀናት ውስጥ እጃቸውን ለዞኑ ማዘዣ ማዕከል እንዲሰጡ የሚኒሻንጉል ጉሙዝ ክልል ርዕሰ መስተዳድር አቶ አሻር ሊያሰን ያሳሰቡት ልክ የዛሬ ሳምንት ህዳር 22 2013 ዓ.ም ነበር። ይሁን እንጂ እስካሁን እጁን የሰጠ አንድም የታጠቀ ኃይል አለመኖሩን የክልሉ የመንግስት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ኃላፊ አቶ መለሰ በየነ ለቪኦኤ ገልጸዋል። ባለፉት አስራሰባት ዓመት በዚች ሀገር ላይ የፖለቲካ አሻጥር፣ የኢኮኖሚ አሻጥር፣ የተለያዩ አሻጥሮችን ሲፈጽም የቆየ ድርጅት ነው። ይህን ተከትሎ ደግሞ በተለይ ደግሞ እኛ እንደኛ ክልል የራሱን ስራ ሲሰራ እንደነበረ እና ለመተከል ዞን ለሚፈጠረው የጸጥታ ችግር ዋነኛ የችግሩ ባለቤት እና የእሱ ዝርዝራጆች ዋነኛ የሱ ተልኮ አስፈጻሚዎች እንዳሉ ይታወቃል። በተደጋጋሚ በዜጎች ህይወት መጥፋት፣ በንብረት መውደም፣ መፈናቀል እና መሰል ጉዳዮች ላይ ከፍተኛ ድርሻ እንደነበረው እና በቀጥታ በእነሱ ማዘዣ ጣቢያነት ሲንቀሳቀሱ እንደነበረ ይታወቃል። በእኛ ክልል በዚህ ሳምባ የሚተነፍሱ የጥፋት ተልኮ ያነገቡ በክቡር ርዕሰ መስተዳድር በአቶ አሻሊ ሀሰን በኩል ሉሉ መንግስት እንግዲህ እነዚህ ኃይሎች ሰላማዊ በሆነ መንገድ ትጥቃቸውን ፈ እንዲሰጡ የአንድ ሳምንት ገደብ የተሰጠበት ሁኔታ አለ። ይህም ተከትሎ እንግዲህ ምን ያህል ሰዎች እጅ ሰጡ ለሚለው መነሻ ሀሳብ እስካሁን እየሰጠ እና ትጥቅ ፈቶ የገባ ጠረ ሰላም የለም። አቶ መለሰ በህወሓት ሳንባ የሚተነፍሱ ያሏቸው ታጣቂዎች አሁንም እጃቸውን በሰላማዊ መንገድ የሚሰጡበት እድል እንዳለ ተናግረው ካልሆነም ያለው አማራጭ የከፋ ነው ይላሉ። ነገር ግን አሁንም ቢሆን በሩ ክፍት ነው። አሁንም ሰላማዊ ትግልን አማራጭ አድርጋለሁ የሚል ማንኛ ሰላማዊ በሆነ መንገድ ትጥቁን ፈቶ እንዲገባ በሩ ክፍት ነው ያደረግነው ዝግ አይደለም። ይሄን ካላደረገ ሁለት አማራጭ ነው። የመጀመሪያው አማራጭ እጅ መስጠት ነው። ካልሆነ ግን ያው እርምጃን የማጠናከር የጁንታውን ልጣፈንታ ተግባራዊ ማድረግ ነው። እዚያ ላይ የሚጠበቀው አሁንም ከጥፋት ተልዕኮ ይሄ የጥፋት ኃይል ነፃ ሆኖ መቆጠብ አልቻለም። የአገር መከላከያ ሰራዊትም የክልሉ ፀረ ሽምቅ፣ የክልሉ ፖሊስ እና እንደዚሁ ሚሊሻው፣ የግል ታጣቂው በተደራጀ አካል ዳንጉር ወረዳ ልዩ ስሙ ቁጥር ሶስት ተብሎ ከሚጠራ አካባቢ ላይ ነው ሀያ ሶስት የሚሆኑ ፀረ ሰላም ኃይሎች ላይ የመደምሰስ እርምጃ ተወስደዋል። ወደ ሶስት የሚሆን ለጥፋት ልኮነት ሲጠቀሙት የነበረው የጦር መሳሪያ ኦልሞስት በውጊያ ወቅት ለመማረክ የተቻለበት ሁኔታ ነው ያለው። በዚህ ብቻም ሳይሆን ሁሉም አካባቢዎች ላይ አሁን ጸረ ሰላም እንቅስቃሴ የሚታይባቸው አካባቢዎች እየተለዩ እነዚህም የመደምሰስ እና እርምጃ የመውሰድ ህግ የማስከበር ተግባሩን አጠናክሮ የሚቀጥል ይሆናል። ኃላፊው በመተከል ዞን ሰላምና መረጋጋት እንዳይኖር ይሰራሉ ስለሚሏቸውም ኃይሎች እንዲህ ብለዋል። ፒፒለፍ ነው በዋናነት የሚያንቀሳቅሰው መተከል ዞን ድባቲ ቻሊ ጋሌሻ፣ ጋሌሻ ዙሪያ ላይ ያሉ ቀበሌዎችን ጨምሮ አልባሳ፣ ሶምቦስሬ፣ ሙዘን፣ ቆርቃ የሚባሉ ቀበሌዎች በዋናነት የኦነግ ሸኔ እንቅስቃሴን የሚታይበትና እነዚህ ሀይሎችም በቅንጊት የጥፋት ተልኳቸውን ሲያራምዱ እንደነበረ ለማየት ተሞክረዋል። በዚህ አይነትም በርካታ ዜጎች ተፈናቅለዋል። የሞቱትም በርካታ ቁጥር ያላቸው ናቸው። እሱ ብቻም ሳይሆን ቡለን ወረዳ አጎራባች ወደ ድባጢ የተቃረቡ ቀበሌዎች ላይም እንደዚሁ በተመሳሳይ ከጉዴን እንቅስቃሴ ጎን ለጎን የኦነግ ሸኔ እንቅስቃሴ የሚታይበት ሁኔታ አለ። ዞሮ ዞሮ እነዚህን ሁለቱም ጸረ ሰላም ኃይሎችን ለማጥፋት ከመቼውም ጊዜ በላይ ትኩረት አድርጎ የሚሰራ ነው ሲሆን የጎዴንና እርሳቸው ኦነግ ሸኔ ያሏቸውን የኦሮሞ ነጻነት ሸማቂዎች ጦር መሪዎች በስልክ አግኝተን ስለጉዳዩ ለመጠ መጠየቅ ያደረግነው ጥረት ባይሳካም የኦሮሞ ነጻነት ሸማቂዎች የምዕራብ ዞን ቃል አቀባይ ከዚህ ቀደም በሰጡት ምላሽ ከኦሮሚያ ውጭ በሌላ ክልል እንቅስቃሴም ሆነ ጦር የለንም ብለው እንደነበር ይታወሳል። የክልሉ መንግስት በጥፋተኝነት የሚከሳቸው የጉሙዝ ህዝቦች ዲሞክራሲያዊ ንቅናቄ ጎድን ታጣቂዎች እጅ እንዲሰጡ ጥሪ እያቀረበ ባለበት ሁኔታ በመተከል ዞን በሰላማዊ ሰዎች ላይ የሚደርሰው ግድያ አለመቆሙ እየተገለጸ ነው። ባለፈው ሶስት ቀናትም በመተከል ዲባጤ፣ ሲዶ ቀበሌ ቁጥራቸውን በውል የማያውቁ የጠቆሟቸው ሲቪሎች መገደላቸውን ኃላፊው ገልጸዋል። መረጋጋቱ እስኪመለስ ድረስ መደረግ አለበት ያሉትንም አያይዘው አብራርተዋል አቶ መለሰ ቡዶ የሚባል ቀበሌ አካባቢ በተለይ አካባቢ ከዚህ በፊትም ከፍተኛ የሆነ የጸረ ሰላም እንቅስቃሴ የሚታይበት አካባቢ እንደሆነ ይታወቃል። ይህን ተከትሎ እንግዲህ የክልሉ መንግስት ያስቀመጠው ኮማንድ ፖስቱ ያስቀመጠው ውሳኔ አለ። አርሶ አደሩ ምርት መሰብሰብ ካለበት በተደራጀ አኳኋን ጥበቃ ተደርጎለት እዛ ያለው ሚሊሻ እና እዛ ያለው ፖሊስ ያለው የግል ታጣቂ ተደራጅተው በደቦ ነው መሰብሰብ ያለበት፣ ወይ ደግሞ በቡድን ነው መሰብሰብ ያለበት የሚል አቅጣጫ ተቀምጦ እያለ አልፎ አልፎ ያው ለማሳ ስራ ለምርት ማሰባሰብ ብሎ ሲንቀሳቀሱ የነበሩ ንጹሃን ዜጎች ላይ እርምጃ ወስደዋል። ምን ያህል ሰዎች ተጎዱ በዛሬ ቁጥሩን ስፔሲፊክ ዲቴል አላወኩትም። ስለዚህ እነዚህ ላይ እርምጃ የመውሰድ ሁኔታ አለ። አሁንም በድጋሚ የምናሳስበው ምርት ማሰባሰብ በጣም አስፈላጊ እንደሆነ ይታመናል። ነገር ግን መሰዋደሩ አሁን በተሰጠው አቅጣጫ መሰረት ሲንቀሳቀስ በተደራጀ መልኩ ጥበቃ ተደርጎ በደቦ መሰብሰብ ያለበት በቡድን መሰብሰብ ነው ያለበት እንጂ ጥንቃቄ ያስፈልጋል። በዛ መልኩ ካልሆነ የመጀመሪያ ቀዳሚ ተግባር ደግሞ ሕይወት የማዳን ስራ ስለሆነ በዚህ መልኩ ቢሆን ይመረጣል ነው። በመተከል ዞን እና በአጠቃላይ በክልሉም ዘላቂ ሰላም ለማስፈን እየተደረገ ስላለው ጥረትም አቶ መለሰ ተናግረዋል። መረጋጋት የሚኖረው ሰላምና የተፋታ ተልዕኮ አንግቦ የሚንቀሳቀሰው ኃይል በአጭር ጊዜ እጅ የሚሰጥ ከሆነ ሰጠ፣ ካልሰጠ ደግሞ እስከ መጨረሻው ክልሉ መንግስት አካባቢን የማጥራት ና ዜጎች በሰላም ወጡ በሰላም እንዲገቡ የማድረግ ስራ ዛሬም ነገም አበክሮ የሚሰራበት ነው የሚሆነው። አሁን የመደበኛ ከልማት ስራዎች ይልቅ የቀዳሚ ተግባሩ የዜጎች ደህንነት ና ሰላምን ማስጠበቅ ስለሆነ በዚህ ላይ ትኩረት ማድረግ ለማንም ሰዋ ነገር አይደለም። ትኩረት የሚሰራ ነው የሚሆነው እየተወሰዱ ያሉ ጭምር እርምጃዎችም ችግሩን ይፈታሉ ብለን እናስባለን። በመተከል ዞን ውስጥ በሰላማዊ ሰዎች ላይ በተደጋጋሚ ሲፈጸም የነበረውን ግድያ ተከትሎ ብዙ ሰው ከቤት ንብረቱ መፈናቀሉን የተናገሩት ኃላፊው የዕለት ደራሽ እያደረሱ ወደ ቀድሞ መኖሪያቸው የሚመለሱበትንና በዘላቂነት የሚቋቋሙበትን ሁኔታ ለማመቻቸት ከፌዴራል መንግስቱ ጋር እየሰሩ መሆናቸውን ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ